ዶክተር ወልደ ስላሴ በዛብህ፣ በታዝማኒያ ዩኒቨርሲቲ ሜዲኬሽን ሴፍቲ መድኃኒት ደህንነት መምህር፣ አውስትራሊያ ውስጥ ሞደርና በክትባትነት እንዲውል በቲጂኤ ይሁንታት ቸሮታል። የአውስትራሊያ መንግስትም እንደዚሁ 25 ሚሊዮን የሞደርና ክትባት ግዢ ፈጽሟል። እርግጥ ነው ከዚያ ውስጥ 10 ሚሊዮኑ በዋነኛ ክትባትነት፣ 15 ሚሊዮኑ በማጠናከሪያነት ወይም በተጨማሪ ሶስተኛ ታካይ ክትባትነት የሚሰጥ ይሆናል። የሞደርና ክትባት አውስትራሊያ ውስጥ እየተሰጡ ካሉት ከፋይዘር እና ከአስትራዜኔካ የሚለየውና ተመሳሳይ የሚያደርገውን ምንድን ነው ማለት ይቻላል? ካሳሁን አመሰግናለሁ ለሰጠኝ እድል። መጀመሪያ ቫክሲን ሲባል ልክ አሁን የኮሮና ቫይረስ እንደሚገባው ቫክሲኑ ሰውነታችን ውስጥ ከገባ በኋላ የሰውነታችንን የመከላከል አቅም ነው የሚገነባው ያ ማለት አንቲቦዲዎች እናመርታለን። አንቲቦዲዎች ከመመረታቸውን በተጨማሪ እነዚህ የበሽታ መከላከያ ሲሊምፎሳይት ምንላቸው እነሱ ይጨምራሉ እና በሽታውን እንድንቆጣጠረው ያደርገናል ማለት ነው። ወደ ሞደርና፣ ፋይዘር፣ አስትራዜኒካ ቫክሲኖች ስንመጣ ፋይዘር እና ሞደርና አሁን የገለጽከው አሁን በቅርብ የአውስትራሊያ መንግስት ለማስመጣት እና በሚቀጥለው ወር ለመስጠት እየተዘጋጀ ያለ ኤምአርኤንኤ ቫክሲኖች ናቸው። ኤምአርኤንኤ ቫክሲን አዲስ ነው። እውነቱ አሁን በኮሮና ቫይረስ ነው መሰጠት የተጀምረው። እንግዲህ ኤምአርኤንኤ ስንል አንቲቦዲ ከመመረት በፊት ቫይረሱ ወደ ሰውነታችንን ስናስገባው ቫይረስ በራሱ አይራባም። ሰውነት ለመራባት የሚጠቀምበት ኮድ ያለው ነገር ይሄ ኤምአርኤንኤ የምንለው ያለው። እነዚህ ሁለቱ ቫክሲኖች ኤምአርኤንኤው ነው ወደ ሰውነታችን ሴሎች ገብቶ ከዛ በኋላ ስፓይክ ፕሮቲን የሚባሉት እንዲፈጠሩ ያደርጋል። እነዚህ ስፓይክ ፕሮቲኖች አንቲቦዲ እንድናመርት፣ ኢሚኒቲያችንን እንድንገነባ ያደርጉናል ማለት ነው። ወደ ፋይዘር ጋር ስንሄድ ደግሞ በዲኤንኤ መልክ ነው የሚሰጠው። ያው ዲኤንኤው ወደ ኤምአርኤንኤ ይጨምራል ሰውነት ሴሎች ውስጥ ኤምአር ሚው አሁን እንዳልኩት ወደ ስፓይክ ፕሮቲኖች፣ ስፓይክ ፕሮቲኖች አንቲቦዲን ብናመርት እንደገናም ደግሞ ሴሎች፣ በሽታ ተከላካይ ሴሎች አክቲቬትድ እንዲሆኑ ያደርግናል ማለት ነው። ስለዚህ ውጤታማነት ኢሚኒቲን ከመገንባት አንጻር ፋይዘር እና ሞደርና ማለትም፣ በተለይ ደግሞ ሞትን በመከላከል ሆስፒታል ሰዎች እንዳይገቡ በመከላከል ወይም ደግሞ በጣም ጠንከር ያለ ሕመም እንዳይታይባቸው በማድረግ ጥሩ ውጤት ያስገኙ ናቸው። ፋይዘር እና ሞደር ነው። አስትራዜኒካ ከእነሱ አነስ ያለ ነው ያለው ውጤታማነቱ ማለት ነው። ስለዚህ ልዩነቱ ከአሰራሩ ነው። ከመድኃኒቱ አሰራር ኤምአርኤ መሆናቸው የተሻለ ውጤታማ አድርጓቸዋል ማለት ነው። በዩናይትድ ስቴትስ አውስትራሊያንም አሁን ጨምሮ በተለይም በሲድኒ እንደዚሁም አሁን በሜልበርን እና በኤሲቲ እንደዚሁ የተስፋፋ ያለው የዴልታ ቫሪያንትን የመከላከል አቅሙ ምን ያህል ነው? ሞዴርና መጀመሪያ፣ ይሄ ቫሪያንት ምንለዋን ነገር በትንሹ ላብራራት። ቫሪያንት ስንል አሁን ቅድም ያልኩት ነገር አለ። ይሄ ስፓይክ ፕሮቲኑን ታርጌት አድርገው ነው ቫክሲኖች የሚሰሩት። ስፓይክ ፕሮቲኑ የቫይረሱ ቅንጣት ነው። ከቫይረሱ ላይ ያለ የፕሮቲን አይነት ነው። ቫራንት ሲባል ያ ፕሮቲን የተቀየረ ከሆነ ያ ቫራንት ከቫክሲኑ በቫክሲኑ ይችላል። ነገር ግን ያ የስፓይክ ፕሮቲን የምትባለዋ ብዙ ጊዜ አትቀየርም። ስቴቭን ፕሮቲን ነው እና ፋይዘርም ይሁን ሞደርና ይከላከሉታል። በተለይም ደግሞ ይሄ ሲቪር የሆነውን ለሞት የሚያደርሰውን የኢንፌክሽንን መጠን ይጠንሱታል ይከላከለዋል፣ ማለት ነው። ምናልባት ዝቅተኛ የመከላከል ሊኖረው የሚችለው ቫሪያንት በሆነ ቁጥር ቫክሲኔትድም ሆነው ኢንፌክትድ የመሆንም ቫክሲኔትድ ሆነው ወደ ሌላ ሰው የማስተላለፍም ለመከላከል ዝቅተኛ ሊሆን ይችላል። ቫሪያንት ላይ ማለት ነው። ነገር ግን ቫሪያንቱ ወደ ሲቪር የሚያመጣውን ነገር ስቲል ቫክሲኑ መከላከል አቅም አለ፣ ይከላከለዋል። በአሁኑ ወቅት የሚሰጡት የክትባቶች እንደ ሙሉ ክትባት የሚቆጠሩት ሁለት ዙር ነው። እንደ የክትባቱ አይነት የተለያየ ቀናት ወይም ሳምንታት ርቀቶች አሉት። በመጀመሪያው ወደ ሁለተኛው ምናልባትም ሶስተኛ እንደዚሁ ዙር ለማጠናከሪያነት እንደዚሁ ታስበዋል። አንዱ ቦደርና ነው። ምናልባት በሶስተኛ ዙርም እንዲወሰድ እሳቤ አለ። ሰዎች ሁለት ዙር ወይም ሙሉ ክትባት ከተከተቡ በኋላስ ኮሮና ቫይረስ የመያዝ እድል ይኖራቸዋል ወይም ሊጠቁ ይችላሉ? አዎ፣ ካሳውን እንግዲህ ምንድን ነው? ይሄ ቫክሲኑን በምንወስድበት ጊዜ የመጀመሪያውን ዶዝ ስንሆን ከሁለት ሳምንት እስከ ሶስት ሳምንት ድረስ ኢሚዩኒቲያችን ወይም የመድን አቅማችን የበሽታን የመከላከል አቅማችን በደንብ አይገነባል። እንደዚሁ ደግሞ አንተ እንደገለጽከው ሁለተኛ መደገም ያለባቸው ናቸው። ፋይዘርም ይሁን ሞደርና ለምሳሌ ሞደርና ሆነ የመጣው በሀያ ስምንት ቀን ውስጥ ወይም በአራት ሳምንት ውስጥ መደገም አለበት ማለት ነው። ይሄ በሚደገምበት ጊዜ የበለጠ ኢሚኒቲያችንን ያጠናክረዋል። ይሄ ቡት ያደርገዋል እንለዋለን እና የተከተቡ ሁለቱንም የወሰዱ ሰዎች ወደ ጥያቄ ልምጣና ሁለቱንም የወሰዱ ሰዎች ኢንፌክሽን የመያዝ እንትን ያጋጥማቸዋል። የተከተቡ ሰዎች ምንድን ነው በደንብ ክትባት የሚከላከልላቸው የጠነከረ ወደ ሞት ሊያደርስ የሚችል ወይም ደግሞ ሆስፒታል ሊያስገባ የሚችል በጣም ጠንከር ያለ የበሽታ ምልክት እንዳይታይባቸው ያደርጋል። ይህ ነው ዋናው መድኃኒቱ ውጤታማነት የምንለካባቸው እነዚህ ሆስፒታል እንዳይገቡ ያደርጋቸዋል። ሞት እንዳይደርሱ ያደርጋቸዋል። ጠንከር ያለ ምልክት እንዳይታይባቸው ያደርጋል። በዚህ ነው የምንለቀው፣ እነዚህም ይቀንሳል። ነገር ግን ኢንፌክሽን ግን ተከትቦም ይያዛል። ሰው ተከትቦም ወደ ሌላ ሰው ሊያስተላልፍ ይችላል። ግን የማስተላለፍ እድል ይቀነሰ ነው የሚሆነው። ምክንያቱም ቅድም እንዳልኩት ቫይረሱ በሰውነታችን ሲገባ በትንሹ መጠን ነው የሚገባው። እኛው ሰውነት ውስጥ ገብቶ ነው የሚራባው። የተከተበ ሰው ያን ቫይረስ ብዙ አያራባውም ስለዚህ ለሌላ ሰው የማስተላለፍ አቅሙ ዝቅ ይላል ማለት ነው ክትባት ሳይከተብ አንድ ግለሰብ ወይም አንዲት ግለሰብ በኮሮና ቫይረስ ከተጠቁ በኋላ ክትባት ሊከተቡ ይችላሉ የመከተቡስ ጠቀሜታ ምን ያህል ነው እንግዲህ ሳሁን የታመሙ ሰዎች ክትባቱን ሳይወስዱ በራሱ በቫይረሱ የታመሙ ሰዎች ኢሚዩኒቲ ዲቨሎፕ ያደርጋሉ ነገር ግን ይሄ ኢሚኒቲ ምን ያህል ነው የሚለው በአሁኑ ሰዓት ብዙ ጥናት የለንም። ኢሚኒቲ ውስጥ ደግሞ ምን ያህል ነው የሚቆየው? ምን ያህል ዱሬሽን አለው? ምን ያህል ይከላከላል? ምን ያህል ጊዜ የሚለውንም እሱም ብዙ ጥናቶቹ ያው ኮቪድ አዲስ ከመሆኑ የተነሳ ሰውነታችን ሚሞሪ ወይም ይሄ የማስታወስ ችሎታ ሆነን በሽታ አንዴ እንትን ካልን በኋላ ምን ያህል ነው የሚለውም አይታወቅም በደንብ አሁን ባለው ሁኔታ ከዚህ በፊት የተያዘ ሰው በዋናው በሽታ የታመመ ሰው ክትባቱን መስመ መውሰድ አለበት። በአንዳንድ ሁኔታዎች ክትባቶች ከዋናው በሽታ የተሻለ ኢሚኒቲውን ወይም የመከላከል አቅሙን ይገነባሉ። ስለዚህ አሁን የሚመከረው በሽታውን በፊት የተያዙ ሰዎችም ቫክሲኑን መውሰድ አለባቸው ማለት ነው መላ አውስትራሊያ ውስጥ በሌላው ዓለም እንደዚሁ እንዳለው ክትባቶችን ለመከተብ የሚያመነቱ ሰዎች አሉ። ሁለተኛ ደግሞ ከአስትራዜኒካ ይልቅ ፋይዘርን የመምረጥ ምናልባት አሁን ሞደርናም እንደዚሁ በሚጀመርበት ጊዜ ከአንዱ ክትባት የሌላኛውን ክትባት የማመረጥ ሁኔታዎች አሉ። ያን እስከማገኝ ድረስ ብቆይ ይሻለኛል የሚል አተሳሰብ ያላቸውም ወገኖች አሉ። በርካታ ዜጎች አስትራዜኒካን አስመልክቶ ሰዎች ያላቸው አሉታዊ አተያይ አስመልክ አመለክቶ ምንድን ነው የሚመክሩት የዴልታስ አደገኛነት ምን ያህል ነው ቫክሲኖቹ ጥቅም ላይ ከመዋላቸው በፊት ብዙ ሂደት ያልፋሉ በዚህ በሳይንስ በተለይ ይሄ ክሊኒካል ትሪያል የምንለው ብዙ ደረጃዎች ነው ያሉ ያንን አልፎ ነው አስትራጄኒካም ፋይዘርም ሞዴርናም ለዚህ ለህክምና የመጡት ምንም እንኳን የአጭር ጊዜ ቢሆንም በብዙ ገንዘብ ኢንቨስትመንት ብዙ ገንዘብ ተስቶበት ቫክሲኖቹ ጥሩ መሆናቸው የተረጋግጦ ነው የመጡት እርግጥ ነው፣ ሚኒቲን ቢውልድ የማድረግ አቅማቸው የፋይዘር እና የሞደርና በትንሹ የተሻለ ነው። የአስትራዜኒካ ትንሽ ዝቅ ይላል። ሆኖም ግን ያን ያህል ነው። ፕራክቲካሊ በምናየው ጊዜ መጨረሻ ላይ በሚያመጡት ውጤት ያን ያህል ነው። ስለዚህ እኔ የምመክረው ቫክሲኑን በቶሎ መውሰዱን ነው የምመክረው እና ደግሞ ለወደፊት ቅድም አንተም እንዳልከው ሶስተኛ ዶዝን ሊወሰድ ይችላል። ብዙ ሌሎች ጥያቄዎችም አሉ። አሁን አስትራዜኒካ የወሰዱት እነ ፋይዘርን ሊወስዱ ይችላሉ፣ ሞደርናም ሊወስዱ ይችላሉ። ስለዚህ አሁን ያለውን ወስዶ ቫይረሱ በስርጭቱ እየሰፋ ስለሆነ በተለይ አሁን የዴልታ ቫሪያንቱ ስርጭቱ በጣም እየሰፋ ስለሆነ አሁን ያለውን ተጠቅሞ ለሚቀጥለው ምን እንደሚሆን ደግሞ እንግዲህ የምናየው ይሆናል ማለት ነው። ስለዚህ ሰዎቹ እንዲወስዱ ነው ነው የምመክረው ያለው። መከተብ ያስፈልጋል። ክትባቱን መውሰድ የግድ ነው። ወደ አሁን ያለውን ሁኔታ ለመቀየር ክትባቱ ነው አንድ ተስፋ የሚሰጠው። ክትባቱ ደግሞ ውጤታማ እንዲሆን ብዙ ሰው መውሰድ አለበት። ቢያንስ ከሰባ ፐርሰንት በላይ ሰው መውሰድ መቻል አለበት። ከዛ በተረፈ ደግሞ ለእኛም ብቻ ሳይሆን ሰዎችንም እንከላከልላቸዋለን ማለት ቫክሲን ስንወስድ የበሽታውን ስርጭትም እንቀንሰዋለን። ቫክሲን የወሰደ ሰው ካልወሰደ ሰው እኩላ ያስተላል ለምን ወዳቸው ወላጆቻችን በተለላቅ ሰዎች እንዳናስተላልፈው ቫክሲኑን በመውሰድ የእነሱንም ለመከላከል ያስችለናል ማለት ነው። ዴልታ ከህጻናት ልጆች ጀምሮ ሳይቀር ወጣት የሆኑትንም ዕድሜያቸው ከአርባ በታች ያሉትንም እያጠቃ ያለ ነው። የተለያዩ ዳታዎች እንደሚያሳዩት በጣም ወጣቶችንም ጭምር የሚያጠቃ ነውን ማሰብ ያስፈልጋል። እንዳሉት ዶክተር ወልደ ስላሴ በዛብህ በታዝማኒያ ዩኒቨርሲቲ ሜዲኬሽን ሴፍቲ የመድኃኒት ደህንነት መምህር። ስለ ቃለምልልሱ እናመሰግናለን። አመሰግናለሁ ካሳሁን ስለተሰጠኝ እድል።